ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የወልቃየት ጥያቄ ወልቃየት የማን ነው እስካሁን ተከልሎ እየተዳደረ የሚገኘው በትግራይ ክልል በታሪክ መሰረት የማን ነው ተብሎ ነው የሚወሰነው እንግዲህ በድሮ አወቃቀር ክፍለ ሀገር አወቃቀር በነበረበት ጊዜ የጎንደር አካል ነው የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ አንዳርጋቸው ደጉ ናቸው። ትናንት የጀመርነውን ውይይት ዛሬ እናጠቃልላለን። የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም ይበልጡን የፊታችን ማክሰኞ ለሚከበረው የአውሮፓውያን የገና በዓል የተዜሙ ምርጥ ምርጥ የእንግሊዝኛ ዜማዎችን ይዞ ይጠብቃችኋል። ቅዳሜ ታኅሳስ 13 2011 ዓ ም ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ለቅንብሩ ተሰይሟል። አሁን የሰዓቱን የዓለም ዜና እንደምና አምሽታቸዋል። አድማጮቻችን በነገራችን ላይ ውይይት የተደረገው ከአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት ከአቶ ገዱ አንዳርጋቸው ጋር መሆኑ እያዘለን ወደ ዜናው አልፋለሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የደረሱ ፍንዳታዎች አንድ ታዋቂ ጋዜጠኛን ጨምሮ ለ15 ሰዎች ሞት ምክንያት ሆነዋል። የተባበሩት መንግስታት ድርጅት ተቆጣጣሪ ቡድን የመንገባ ምክንያት ሆዴዳ ውስጥ የተደረሰውን የተኩስ አቁም ስምምነት መጽናት ለመቆጣጠር ዛሬ የዩናይትድ ስቴትስ ፌዴራል መስሪያ ቤቶች በከፊል ዝግናቸው ይህም የ80 ሺህ ሠራተኞችን ስራ ያስቀራል ተብሏል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው የፕሬዝዳንቱ ቤተ መንግሥት አጠገብ የደረሱ ፍንዳታዎች አንድ ታዋቂ ጋዜጠኛን ጨምሮ 15 ሰዎች መግደላቸው ተገለጠ። የአይን ምስክሮች በሰጡት መግለጫ ብሔራዊ ቴያትር አጠገብ ባለው የደህንነት ጥበቃ መቆጣጠሪያ ላይ የደረሰው የመጀመሪያው ፍንዳታ መኪና ላይ ከተጠመደ ቦምብ የተቃጣ ሲሆን አብዛኛዎቹ ሰለባዎች የሴኪሪቲ ማለትም የደህንነት አባላት ነበሩ ተብሏል። ከሰለባዎቹ መካከል በመጀመሪያው ፍንዳታ ህይወቱ ያለፈው ሎንዶን ለሚገኘው ዩኒቨርሳል ቴሌቪዥን ይሰራ የነበረው ሶማሊያዊ ጋዜጠኛ አወል ዳሂር ሳላድ መሆኑም ታውቋል። ጋዜጠኛ ዳሂር ታዋቂና ተወዳጅ የሆነው ዱድ ዋዳ የተሰኘ ቴሌቪዥን ፕሮግራም መሪና አስተናጋጅ ነበር። ሌሎች ሁለት ጋዜጠኞችም ከፍተኛ የመቁሰል አደጋ ደርሶባቸዋል ነው የተባለው። ሟቹን ጋዜጠኛ ዳሂር ሳላድን ከ25 ዓመት በላይ የሚያውቀው የቪኦኤ ሶማልኛ ክፍል ኃላፊ ሀሩን ማሮፍ ይህ ቀን የከፍተኛ ሀዘን ቀን ነው፣ ሶማሊያም አንድ ታላቅ ጋዜጠኛ አጣች ይላል። ለመጀመሪያው ፍንዳታ ከ31 ሰዎች በላይ እንደቆሰሉ ነው የዓይን ምስክሮች የሚናገሩት። የደህንነት ባለሥልጣናት ለቪኦኤ ሶማልኛ አገልግሎት በሰጡት ቃል ታዋቂው የሕግ ባለሙያ ዋርሳሜ ሞሐመድ ጆዳህ፣ የሞቃዲሾ ከተማ ምክትል ከንቲባ አብዱላሂ መሐመድ ቱላህ ከቆስለኞቹ መካከል ናቸው። ሁለተኛው ፍንዳታ በምን ምክንያት እንደደረሰ የታወቀ ነገር የለም። ከአልቃይዳ ጋር ትስስርና ግንኙነት ያለው አልሻባብ ለሁለቱም ኃላፊዎች ለሁለቱም ጥቃቶች ይቅርታ ኃላፊና ተጠያቂው እኔ ነኝ ይላል። የሶማሊያ ብሔራዊ የደህንነት ኃላፊ ሁለት ሰዎች፣ አንዱ የመኪናው አሽከርካሪ፣ ሌላው ደግሞ ከጥቃቱ ጋር የተጠረጠረ ሰው በድምሩ ሁለት ሰዎችን በቁጥጥር ስር አውለዋል። አንድ የተባበሩት መንግስታት ድርጅት የተቆጣጣሪ ቡድን የመን መግባቱ ተገለጠ። ምክንያት ሆዴዳ ውስጥ አዲስ የተደረሰውን የተደረሰውንና በውል ያልጸናውን የተኩስ አቁም ስምምነት ለመቆጣጠር ጥረታ ላይ ባሉት የደች ተወላጅ ፓትሪክ ኮሚያርት የሚመራው ቡድን ዛሬ ቅዳሜ ኤደን ውስጥ ከመንግስት ባለሥልጣናት ጋር እንደሚገናኝም ታውቋል። ቡድኑ ስምምነቱ ወደ ተፈረመባት የቀይ ባህሯ ወደብ ከተማ ሆዴዳ ከማምራቱ በፊት ቀጣይ ጉዞ ወደ ሳና እንደሚሆንም ተገልጧል። በእንግሊዝ ፖሊሶች በሎንዶን የጋትዊክ አውሮፕላን ጣቢያ የሚደረገውን የአየር ልምምድ ፕሮግራም አሰናክረዋል ተብሎ የተጠረጠሩ አንድ ወንድና አንዲት ሴት በቁጥጥር ስር አዋሉ። ስለ ታሳሪዎቹ ተጠርጣሪዎች የተሰጠ ሌላ ዝርዝር መረጃ የለም። የውሴክ ፖሊስ ዛሬ ቅዳሜ እንዳስታወቀው ተጠርጣሪዎቹ በቁጥጥር ስር የዋሉ ትናንት አርብ ምሽት ላይ ነበር። የዩናይትድ ስቴትስ የፌዴራሉ መንግስት ከዛሬ ጀምሮ አገልግሎቱን በከፊል አቋርጧል። ከፊል የአገልግሎት መቋረጦ ሥራ ላይ የዋለው በዋሽንግተን አቆጣጠር ትናንት ከሌሊቱ ስድስት ሰዓት በኢትዮጵያ አቆጣጠር ደግሞ ዛሬ ቅዳሜ ከጠዋቱ ሁለት ሰዓት ጀምሮ ነው። ይህ እርምጃ ወደ 80 ሺህ የፌዴራል ሠራተኞችን ሥራ የሚያቋርጥ ከመሆኑም በላይ ከነዚህ ገሚሱ ያህል ያለ ክፍያ እንደሚሰሩም ታውቋል። በመጨረሻም የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የፌዴራሉን ጠቅላይ በጅሮንድ ማለትም ብሔራዊ ባንክ ሊቀመንበር ጄሮም ፓወልን ከስራ ለማሰናበት ማቀዳቸውን እየተመካከሩ መሆኑ ታወቀ። አድማጮች ለሰዓቱ ያለን ዜና ስለዚሁ አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪ ንጉሥ ታምሬ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቀጥታ ወደ ቀዳሚው የዕለቱ ቅንብር የአማራ ክልላዊ መንግሥት ከፍተኛ የልዑካን ቡድን በሰሜን አሜሪካ ያደረገውን የሥራ ጉብኝት አጠናቆ ወደ ኢትዮጵያ መመለሱን በትናንቱ ዝግጅታችን ስንገልጥ ከቡድኑ መሪና ከክልሉ ብሔራዊ መንግስት ፕሬዚዳንት አቶ ደጉ አንዳርጋቸው ጋር ያደረግነውን ውይይት የመጀመሪያ ክፍል አሰምተን ነበር። የትናንቱ ክፍል አንድ ውይይት የተቋጨው አወያዩ አዲሱ አበበ ባነሳውና ነገር ግን ባልተመለሰ ጥያቄ ነበር። አዲሱ ጥያቄውን ይደግምና አቶ ደጉ ማይኩን ይረከባሉ። የአዲሱን ጥያቄ እንሆ። እንደ ወደዛው ወደ በብሔር የመደራጀትን ጉዳይ ካነሳን አሁን እዚያው አካባቢ አማራው ክልል አብን አለ፣ አማራ ብሔራዊ ንቅናቄ። ከአብን ጋር በስራ ሂደት ምን ያህል ቅርርብ አለ? ምን ያህል ተናቦ የመስራት ነገር አለ? አብን አሁን እየተካሄደ ያለው ለውጥ ውጤት ነው ብሎ መውሰድ ይቻላል። በተፈጠረው የነጻ የፖለቲካ ምህዳር ከመስፋት ጋር ተያይዞ ይህን ድል ተጠቅሞ ነው የተደራጁት። በእኛ በኩል ምንድን ነው፣ አንድ መርህ አለን። ከማንኛውም የፖለቲካ ድርጅት ውስጥ ዝም ብሎ በሌላ ተቃዋሚ ሆኖ ስለተደራጀ ብቻ በጠላትነት መፈረጅ አይገባም። አየ ነው የመበላላት የመጠፋፋት ታሪክ ነው ያለ አሁን የተለያዩ ፖለቲካ ሀይሎች ጋር በሚያግባቡን ጉዳዮች ላይ አብረን እንስራ፣ በሚያለያዩን ጉዳዮች ላይ እንከባበር። ተከባብረን ህብረተሰቡ ምርጫ በሚመጣበት ጊዜ ህብረተሰቡ የፈለገውን እየመረጠ መሄድበት ሁኔታ መለመድ አለበት ይሄ የዲሞክራሲ ባህል መዳበር መቻል አለበት ብለን ነው። ስለዚህ ካብን ጋር ያለን ግንኙነትም በዚህ መረ ላይ እየተመሰረተ በሚያግባቡን የጋራ በሆኑ ጉዳዮች ላይ አብረን እንሰራለን፣ በሚያለያዩን ጉዳዮች ላይ ተከባብረን እንቀጥላለን ማለት ነው። ይሄ ነው እንደ መርህ የያዝነው። አሁን ቀደም ሲል እንዳልኩት በጠቅላይ ሚኒስትር አብይ የሚመራው መንግስት ሳይመጣም የእናንተ ክላዊ መንግስት ነበረ፣ ለአማራው የቆመ ነው ተብሎ የሚታመነው እና የሚገመተው። ነገር ግን ይሄ ወይም እርስዎም የመሩት አስተዳደር እያለ በአማራው አካባቢ ብዙ ጥያቄዎች ይነሳሉ። ለምሳሌ የወልቃየት ጥያቄ፣ ወልቃየት የማን ነው? በአሁኑ ሰዓት ምንድን ነው እሱ የእርስዎ መንግስት የእርስዎ አስተዳደር ይህን ጥያቄ ለመፍታት ጥያቄው ዛሬም እንዳልተፈታ ግልጥ ነው። በየጊዜው ተቃውሞ አለ፣ ጥያቄ ይቀርባል። እዚህም ተደጋጋሚ ጥያቄ በየሄዱበት ይሄ ጥያቄ ተነስቷል። እንዴት ይመልሳል? እንግዲህ ምንድን ነው የክልሎች አወቃቀር የተነሳበትን መርሃ አለ። ቀደም ሲል በሽግግር ወቅት በነበረው ቻርተር ነው ክልሎች የተደራጁት። የወልቃይት ጉዳይ ከዚህ አኳያ የተለያየ ጥያቄ ያለበት ነው። እስካሁን ተከልሎ እየተዳደረ የሚገኘው በትግራይ ክልል ነው። ነገር ግን ወደ አማራ ክልል መሆን አለብን የሚል ጥያቄ አለ። አሁን እኛ ይሄ ችግር ይፈታል ብለን የምናስበው ለዚህ ህብረተሰብ እድሉ ይሰጠው፣ ምንደው የምትፈልገው፣ ወደ ነው መተዳደር የምትፈልገው? ማንም በጉልበት በማስፈራራት ሳይሆን ወይም ደግሞ ፕሬራይዝ ማነው ያልተገባ ግፊት በማድረግ ሳይሆን ህብረተሰቡ ነጻነት ያግኝ እና ይወስን በወሰነበት አግባብ በሚፈልገው ይተዳደር። በዚህ ጥያቄ ላይ ግን ከዚህ ቀደም የአሜሪካ ድምፅ ፕሮግራም ሰርቷል፣ እንደ ልራስ መንገሻ የመሰሉ ሰዎችን አቅርቦ አወያይቷል። ቀደም ሲል እርስዎ ደግሞ አሁን ወልቃይት በትግራይ ክልል ውስጥ ነው ያለው መሰለኝ። አሁን እየተዳደረ ያለው በዛ ነው እየተዳደረ ያለው። በመሰረቱ ግን በታሪክ መሰረት የማን ነው ተብሎ ነው የሚወሰነ እንግዲህ በድሮ አወቃቀር፣ ክፍለ ሀገር አወቃቀር በነበረበት ጊዜ የጎንደር አካል ነው የነበረው። ማንም ይሄ ምንም የሚያከራክር ነገር አልነበረም። እንግዲህ ብዙ እኮ የኢትዮጵያ ውስጥ ያደረጃጀት ለውጦች ተካሂደዋል። የድሮ ክፍለ ሀገሮች እንዳሉ አሁን የሉም። ምናልባትም ወይ ለሁለት ተካፍለዋል፣ ወይም ደግሞ አንዱ ወደ ከፊል ወደ አንዱ ወደ አንዳንዶቹ ነጠቃ ይሉታል። አሁን ከጎንደር የተወሰደ ቦታ አለ ወደ ትግራይ የተካለለ የአማራ ማህበረሰብ አሁን እያለ ያለው ተወሰደብን ነው። ይሄ የተወሰደብን የሚለው እንዴት ይፈታ የሚለውን ስንመለከት ቀድም ባልኩት ይሄ ህብረተሰብ ዞሮ ዞሮ ወዴት መተዳደር አለብኝ የሚለው መብት የዛ ህብረተሰብ ነው። ብዙማ መልሷል። የራያም የወልቃየትን ህዝብ እኮ ራያ ለምሳሌ እኛ አማሮች ነን እንጂ ትግሬዎች አይደለን በባህልም በሁሉም በስነ ልቦና የሚመስለን ከወሎ ከሁሉ ጋር የሚቀላቀል ይህን የሚቃወሙ አስተሳሰብ አለ። እንግዲህ ሁለ ይሄ ምንድን ነው? ስርዓት ባለው መንገድ እያልና ያለ ነው። እኛ ለህብረተሰቡ ለማሱ ማለት ነው። ለምን ነው ለብዙሃ ነ ነጻ ድል ያገኝ ነው። ነጻ ድል ያገኝና ይወስን። መልካም አይ እንደው እርስዎ ሁሉንም ጥያቄ እዚህ ፈተው ሄዳሉ የሚልም ግምት ማንም ዘንድ የለም። ሄደው ደግሞ ይመክሩበታል፣ ከፌዴራል መንግስት ባለስልጣናት ጋር ትመክሩበታላችሁ። ግን ጥያቄው ስለተነሳ ነው፣ እርስዎም አሁን ያለው ሁኔታ ነው መልስ የሚሰጡት እንጂ ህዝቡማ ፍላጎቱም ገልጠዋል እኮ በሰልፍም በተቃውሞም እየታሰረም ብዙም ችግር እየደረሰበት። ይሄም በዚህም ተወውና ተጨባጭ ሁኔታ ላይ እንቆይ። እንደው ዘውግ ለይተው እየተካሄዱ ያሉ ግጭቶች፣ ጥቃቶች እየበረከቱ ነው። በአሁኑ ሰዓት በተጨባጭ ሁኔታ ይህ ውጥረት የነገሰበት ሁኔታም የጠቅላይ ሚኒስትር አብይን ወደ ስልጣን መምጣትና በብዙዎች ልብ ያሳደሩትን ታላቅ ተስፋ እንዲሁም የለውጥ ጭማሮ እንዳያበላሽ እንዳያመክረውና አገሪቱንም ወደ ከፍ እርስ በርስ ግጭት እንዳያመራ ከፍተኛ ስጋት አለ። በአሁኑ ሰዓት እርስዎ ይሄን ስጋት ይጋራሉ? ልክ ነው የተነሱ ችግሮች አሉ እነዚህን ችግሮች ይገራሉ ወይ? እንደ አንድ ኢትዮጵያዊ ያሳስቦታል ወይ? እንደ አንድ የክልል መንግስት መሪም የሚያሳስቦት ነው? በሚገባ እነዚህ ችግሮች ያላሰሰን አይደለም። እኔን በከፍተኛ ኃላፊነት ደረጃ ያለሁትን ይቅርና እያንዳንዱ ዜጋ ያሳስቡታል። መፈታት ያለባቸው ችግሮች ናቸው። ነገር ግን እነዚህ አልፎ አልፎ የሚታዩ ችግሮች የለውጡን ጠቅላላ እንቅስቃሴ ወደ ኋላ ይመልሱታል ብያላም ነው። ዋናው የለውጡ እንቅስቃሴ በህዝቡ ዘንድ የተደገፈ ነው። እርስዎ አቶ ገዱ በፕሬዝዳንትነት የሚመሩት የአማራ ክልል እና ዛሬ አብዛኛዎቹ የቀድሞ ከፍተኛ ባለስልጣናት የነበሩ አመሮቻቸው ከኃላፊነት የተነሱበት አንዳንዶቹም በተጠረጠሩባቸው ወንጀሎች ተጠያቂ የሆኑበት የትግራይ ክልል በቅርቡ በክልሉ በተካሄዱ የተቃውሞ ሰልፎች የሚሰሙትን ጨምሮ ማለት ነው። ውጥረቱ በተለይ ባለፉት ጥቂት ወራት ይበልጥ እያየለ ከመምጣቱም በላይ ሁኔታው ወደ ለየለት ግጭት እና ብጥብጥ እንዳያመራ አንድ ነገር መደረግ አለበት የሚሉ ብዙ ሰዎች አሉ። ምን መደረግ አለበት? ወደዛ እንዳይሄድ ሁኔታው። አሁን እኛም ምን እናደርጋለን፣ ራሳችን ለማስጠበቅ የመሳሰለ የጦርነት አታሞ ሁሉ እየተመታ ነው የሚል ነገር ድረስ ይሄዳል ሰው። በጦርነት ማንም የሚያተርፍ ኃይል ይኖራል ብዬ አልገምትም። ከዛ ማንም የሚያተርፍ የለም። የሚያዋጣው በሰላም ተመካክሮ ችግሮችን መፍታት ብቻ ነው። ምናልባትም ይሄ ሰሞኑን እየተካሄደ ያለው ሰልፍም፣ በተለያየ ሚዲያዎች የሚተላለፉ መልእክቶችም መጥፎ ሊሆኑ ይችላሉ። ህብረተሰብ ስሜት ሊያነሳሱ ይችላሉ። ወደ ጦርነት ግን የሚያስገቡ ናቸው ብዬ አላምንም። ወደ ጦርነት ለመግባት ጦርነት ተጠቃሚ ይሆናል ብሎ የሚያስብ ኃይል መኖር አለበት። በዚህ ጦርነት ግጭት ውስጥ በመግባት የሚጠቀም ኃይል የለም። ምናልባትም ጉዳት ብቻ ነው። ማንም አሸናፊ የሚሆንበት የለም። ተሸናፊ ነው ሁሉም የሚሆነው። አሸናፊ የሚሆነው የሰላም ሀሳብ ነው የሚል እምነት ነው ያለኝ። በሰላም ግን እንደነሱ አካሄድ የጦርነት ሁኔታ ሳታሰሞ፣ በእናንተ በኩል ተጨባጭ እርምጃዎች ለመውሰድ እየሞከራችሁ ነው ሰላማዊ ሁኔታ መፍጠር እንደገና ደግሞ ሰላም መወዳድነታችንን ለትግራይ ህዝብ ማስተላለፍ። የህዝብ ሰላም ይፈልጋል። የትግራይ ህዝብ እኮ በጦርነት ኑሯል። ከጦርነት ውድመትን የሰው ህይወትን ማጥፋት ነው። ከአማራ ወንድሙ ጋር ሊጋጭ የሚችልበት ሁኔታ የለም። የሚያጋጭ ነገር የለውም። በህግ የሚጠየቁ ሰዎች በህግ መጠየቅና ያለባቸው እንጂ እንዴት ብሎ አማራና ትግራይ ወደ ግጭት ያመራል? ወደዛ በእኔ እምነት እናጋጭ ብለው የሚፈልጉ ሰዎች ቢኖር እንኳን ይሳካል ብዬ አላምነ። ምክንያቱም ሁለቱ ህዝቦች አሁን ዘ ግራውንድ ያላቸው ግንኙነት ወደዚህ የሚያስገባ ነገር አይደለም። ታሪካዊ ሁኔታዎቹን ስንመለከት እንደገና ደግሞ ወደፊት አብሮ የማደግ አብሮ የመለወጥ ኢትዮጵያን ወደ ዲሞክራሲ በማሸጋገር የሚያገኙት ጥቅም ነው የበለጠው። አሁን ለተወሰኑ ሰዎች፣ በህግ ለሚፈለጉ ሰዎች ከለላ ወይም ደግሞ ያልሆነ ጥበቃ ማድረግ የሚጠቅም አይደለም እና ህዝቡም እየተረዳው ይሄዳል ብዬ ገምታለሁ። በዚሁ አካባቢ አሁን በተለይ እንግዲህ በትግራይ የሚገኙ የቀድሞ ባለስልጣናትም የእናንተንም ሆነ ፌዴራላዊ መንግስቱንም ወይም በጠቅላይ ሚኒስትር አብይ የሚመራውንም ማስተዳደር በጽንፈኝነት የመፈረጅ ነገር አለ። እናንተንም ስም ጠቅሰው በጽንፈኝነት የመፈረጅ ሁኔታ ይሰማል። ይህ ሁኔታ ለማርገብ በተለይ ደግሞ የጥላቻና ጠባጫሪነትን ሁኔታ ለማብረድ ቀደም ሲል ሰጡ መልስም አለ ግን ከዛ ጋር አድርገው ምን እየታሰበ ነው አሁን በሚመለሱበት ጊዜም ከዚህ የያዟቸው ጥያቄዎች እነዚህን ሁሉ አብሮ የሚያቅፍ ነው እና እንደው ምን ተጨባጭ ተስፋ በኢትዮጵያ ፖለቲካ ሂደት ውስጥ አንዱን ጽፈኛ እያሉ ሌላኛውን አንዱ ለአንዱ የጽፈኝነት ስም እየሰጠ ያለፍንበት ታሪክ ከበቂ በላይ ያስተማረን ይመስለኛል። አሁንም እኛ እኮ የትግራይ ክልል አመራሮች እና የአማራ ክልል አመራሮች የአንድ ኢህአዴግ የሚባለው ድርጅት አመራሮች ነን። አብረን እኮ እንሰበሰባለን፣ እንወያያለን። ስለዚህ እነዚህ አልፎ አልፎ የምንሰማቸውን በስብሰባ በውይይቶቻችን እያረቅናቸው እንሄዳለን። መፍትሄው አንድ ብቻ ነው መወያየት፣ መከራከር፣ በውይይት መተማመን፣ በሚያለያዩ ጉዳዮች ላይ ደግሞ እየተከባበሩ መሄድ ነው። ደግሞ መድረኩ አለን ማለት ነው። የአንድ ድርጅት አካሎች ስለሆን አሻግሮ መወቃቀስ ጥቅም የለውም። አንዱ የሀገራችን ፖለቲካ የጎዳው ያለው ከየ አቅጣጫው የጥላቻ ፕሮፓጋንዳ ነው እንትን የሚለው እና ይሄ የጥላቻ ፕሮፓጋንዳ በህዝቦች መካከል ወደ ህዝብ እየወረደ በህዝቦች መካከል መሻከርን ነው እየፈጠረ ያለው። ይሄ ያለፈው ያገኘነው ውጤት ነው። አሁን አዲስ ሀሳብ በዶክተር አብይ የሚመራው ሀሳብ ብዙ ነገር ወደ እርቅ ነው። ለዘላለም ተኳርፈው የነበሩት ተአገራቸው ተሰደው የነበሩት፣ ተራረቀው የነበሩ በጠላትነት የሚተያዩት ሁሉ ወደ አንድ እንዲመጡ፣ እንዲሰባሰቡ፣ በሀገር ውስጥ እንዲገቡ ሰላም፣ የእርቅ የመቀራረብ ሀሳብ ነው ያለው። እንኳን እኛ አሁን እኮ እኛ አብረን ነው ያለ ነው። አብረን በውይይት ችግሮቻችን የማንፈታበት ምክንያት የለም። አገሪቱም ልትሸከም ምትችለው። ይህንኑ ነው። ችግሮችን በውይይት መፍታት መቻልን ነው የግድ የሚለው የኢትዮጵያ ፖለቲካ። በሀይል አንዱም በመርገም በመክሰስ የሚመጣ ለውጥ የለም። አቶ ገድ ወደ ኢትዮጵያ ለመመለስ እየተዘጋጁ አለበት ሰዓት ነው ያገኘሁት፣ በጣም ነው የማመሰግነው። እንደ አጫጭር የሚመለስ ሁለት ጥያቄ ልሰንዝርና ውይይታችን አበቃለሁ። ለሚያስተዳድሩት ህዝብ ብልጽግና፣ ልዕልና መረጋገጥ እንደ መሪ ምን ይላሉ? ምን ያስተዳድራሉ? የአማራ ክልልን እያስተዳደርኩ ነው ያለሁት፣ እየመራሁ ነው ያለሁት። ለዚህ ህዝብ የምመኘው አሁን በሀገሪቱ የተጀመረ ለውጥ አለ። ይሄ ለውጥ እንዲመጣ የህዝብ መስዋዕትነት ከፍሏል፣ ታግሏል፣ እየታገለም ነው ያለው። ለውጡ እንዳይቀለበስ በተጠንቀቅ ነው ያለው ማለት ይቻላል። ለውጡን ከሚንከባከቡት ህዝቦች መካከል አንዱ ነው። ይህ ለውጥ ደግሞ የበለጠ ስር እንዲሰድ እነዚህ የሚታዩ ቅድም ያነሳ ናቸው የህግ የበላይነትን፣ ሰላምን የሚያናጉ ችግሮች መቀረፍ አለባቸው። ይሄ በአማራ ክልልም መቀረፍ አለበት፣ በሌሎችም መቀረፍ አለበት። ሁለተኛ ይሄ ለውጥ አገራችንን ወደ ዲሞክራሲ እንዲያሸጋግራት ነው ፍላጎታችን። ይህ ማለት ምን ሆነው፣ የዲሞክራሲ የመጀመሪያ ሀሳብ ነጻነት ነው። የተለያዩ ሀሳቦች በህብረተሰቡ ዘንድ ይቀርባሉ። ለህብረተሰቡ እነዚህን ሀሳቦች መዝኖ የተሻለውን ሀሳብ እየመረጠ የሚሄድ ሁኔታ የዲሞክራሲ ባህል፣ የውይይት ባህል፣ የሰከነ አካሄድ፣ የተረጋጋ አካሄድ እየተጠናከረ እንዲሄድ ህብረተሰቡ የበኩሉን አስተዋጽኦ ማድረግ አለበት። ኢትዮጵያ ሰላም የሰፈነባት ህዝቦቿ ተፈቃቅረው በሰላም የሚኖሩባት እርስ በርሳቸው የሚቃቃሩበት፣ የሚጣሉበት የሚጋጩበት ሳይሆን የሚደጋገፉበትን ማህበራዊ ፍትሕ የነገሰባት ሀገር እንድትሆን ኢትዮጵያ ዜጎቿ የሚያፈቅሯት እና ለሁሉም ዜጎቿ የተመቸች አገር እንድትሆን ነው እየታገልን ያለነው። የአማራ ሕዝብን በዚህ ረገድ ከጎናችን ተሰልፈን እስካሁን ድረስ እያጠናከረን እያበረታታን ያለው ይሄ የበለጠ በቀጣይም ተጠናክሮ እንዲቀጥል የበኩሉን ድጋፍ ማድረግ አለበት። ለውጡ የሚጠይቀው ማንኛውንም መስዋዕትነት ለመክፈል መዘጋጀት መቻል አለበት። ለውጡ ብዙ ተግዳሮቶች አሉበት። አንዳንዶቹ ጊዜ የሚጠይቁ ጉዳዮች አሉ፣ አሁኑኑ ምላሽ የማያገኙ። አንዳንዶቹ ደግሞ አሁኑኑ ልናሳካቸው የምንችላቸው ነገሮች አሉ። ስለዚህ እንደየሁኔታዎቹ ህብረተሰቡ ከመንግስት ጎን ከአመራሩ ጎን ተሰልፎ ኢትዮጵያ ሰላም እንድትሆን የአማራ ክልል የራሱን አስተዋጽኦ ማበርከት አለበት። አማራ ሰላም ሲሆን ኢትዮጵያም ሰላም ትሆናለች። ስለዚህ በክልሉ ውስጥ ሰላም ሰላምና መረጋጋት አሁን ያለው የተረጋጋ ሁኔታ ምንም እንኳ አልፎ አልፎ አንዳንድ ቦታ ላይ ቢኖሩም በጠቅላላ የተረጋጋ ሁኔታ ነው ያለው በክልሉ። ይሄ ተጠናክሮ መቀጠል አለበት የሚል እምነት ነው ያለ። በጣም አመሰግነው። እንደ መጨረሻ ምናልባት በኢትዮጵያ ለአሁን ላለው ለውጥ ትልቁም ሚና እንደ እንደተጫወተ ሊቆጠርለት ወጣቱ ነው። የአማራው ወጣት፣ የኦሮሞ ወጣት፣ ሌላውም ወጣት እና እንደው ለነገይቱ ኢትዮጵያ ደግሞ ተረካቢ ለዚህ ወጣት በዚህ ትግል ውስጥ በዚህ ኢትዮጵያን ወደ አዲስ ስርአት የመስረት ሂደት ሊያረግ ሊከፍል ይገባዋል የሚሉትን መስዋዕትነት ካለ እሱንም ማድረው ቢጠቆሙን ጥያቄ እንደዚህ ያበቃለሁ። በጣም አመሰግናለሁ። ይህ እንግዲህ ባለፉት አመታት በኢትዮጵያ ውስጥ ሰላም እንዲሰፍን ከሁሉም በላይ የነጻነት አየር እንዲተና የነጻነት አየር እንዲሰፍን ኢትዮጵያ ሁሉም ሀሳብ ያለው ዜጋ በኢትዮጵያ ጉዳይ ያገባኛል ብሎ የሚያስብ ሀሳቡን በነጻነት በግልም በተደራጀ መንገድ እንዲያቀርብ የተመቸ ሁኔታ እንዲፈጠር ወጣቶች ታግለዋል፣ መስዋዕትነት ከፍለዋል። ህይወታቸውን የከፈለዋሉ፣ አካላቸውን የከፈለዋሉ፣ ጊዜያቸውና ጉልበታቸውን ለዚሁ ትግል ያበረከቷሉ። ይሄ ለውጥ የህብረተሰቡ እንቅስቃሴ ውጤት ነው። ከዚህ የህብረተሰብ እንቅስቃሴ ውስጥ ደግሞ የወጣቱ ድርሻ የመጀመሪያውን ረድፍ የሚይዝ ነው። ይሄ የትግል እንቅስቃሴ አሁን ያሳየን የተስፋ ጭላንጭል፣ ኢትዮጵያ ወደ ዲሞክራሲ እንድትሸጋገር የሚያደርግ ተስፋ ሰጥቶናል። ይሄ ተስፋ ነው። ገና ብዙ ነገሮች መስተካከል ያለባቸው ነገሮች አሉ። የኢኮኖሚ ጥያቄዎች ብዙ ጥረት ይጠይቃሉ። ልፋትን ኢንቨስትመንትን ይጠይቃሉ። ኢንቨስትመንት እንዲመጣ ሰላም ያስፈልጋል። የሕግ የበላይነት መከበር አለበት። ሀሳቦች የዲሞክራሲ ባህር ባህል እየዳበረ እያደገ እንዲሄድ ከስሜት ነጻ በሆነ መንገድ ተረጋግቶ ማሰብን ይጠይቃል። በሰከነ መንገድ ነገሮችን መመልከት ያስፈልጋል። ይሄ በሚሆንበት ጊዜ ወደ ዲሞክራሲ የሚደረገውን ሽግግር ያፋጥነዋል ማለት ስለዚህ ወጣቶች በዚህ ረገድ ከዚህ ቀደም እንደታገሉት ሁሉ አሁንም በፖለቲካው መስክ፣ በኢኮኖሚ መስክ፣ በማህበራዊ መስክ ለውጡን የተመለከቱ ጉዳዮች ላይ የሚጠበቅባቸው ድርሻ አለ። ወጣቶች ትኩስ ጉልበት ነው ያላቸው። ለፖለቲካ በአሁኑ ዘመን የኢትዮጵያ ወጣቶች ፖለቲካ ቅርበት አላቸው። አያገባኝም የሚለው ባህል በከፍተኛ ሁኔታ እንዲወገድ ተደርጓል አሁን ይመለከተኛል የሚለው መንፈስ መጥቷል ይህንም በአግባቡ ጥቅም ላይ ለማዋል ወጣቶች መደራጀት አለባቸው እርስ በርሳቸው መከራከል አለባቸው መወያየት አለባቸው የውይይት ባህል መዳበር አለበት መደማመጥ በዚህ ሀገር መስፈን መቻል አለበት ይሄ ሲሆን እየተግባባን እየተግባባን በብዙ ጉዳዮች ላይ መግባባትን እየፈጠርን እንሄዳለን እና ወጣቶቹን በዚህ አጋጣሚ እስካሁን ላደረጉት ትግል ለአማራም፣ ለኦሮሞም፣ ለሌሎችም በጠቅላላ ለኢትዮጵያ ወጣቶች ላቅ ያለ ምስጋናዬን አቀርብላቸዋለሁ። ይሄ ትግል አሁን የመጀመሪያው ምራፍ ላይ ነው ያለው። ቀጣይ ትግልም ያስፈልጋል። ለውጡ ተቋማዊ በሆነ መንገድ ዳር እንዲደርስ ከወጣቶች የሚጠበቅ አለ። ይህንን ሚናቸውን መወጣት አለባቸው። ግዴ አቶ አዲሱ በጣም ነው የማመሰግነው። ሌሎች የስራ ባልደረቦችንም በዚህ አጋጣሚ አመሰግናለሁ። እግዚአብሔር ይስጠልኝ። እኛም በጣም ነው የምናመሰግነው አቶ ገዱ፣ ምክንያቱም ለመሄድ ተቃርበዋል እና ጊዜውን ተሻምተን ነው እዚህ ስቱዲዮ መጣነው። በጣም አመሰግናለሁ። አድማጮቻችን እስካሁን ስንወያይ የነበረው ከአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ገዱ አንዳረጋቸው ጋር ነበረ። በውይይቱ ጥያቄዎቻችሁ ብዙዎቹ እንደተመለሱ ተስፋ አደርጋለሁ። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። አዲሱ አበበ ነኝ። ጤና ይስጥልኝ። ሰላም አዲሱንና የአማራ ብሔራዊ ክልል መንግስት ፕሬዚዳንት እንግዳችንን አቶ ደጉ አንዳርጋቸውን እናመሰግናለን። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን በቀጥታ ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና ባለቤቱ ሲገኝ ይባላል። ደሳለኝ መኮንን፣ ከሙዚቃ ቃና ዝግጅትህ ከበዓላት ጋር የሚለዋውጡ ለየት ያሉ ሁኔታዎችን አስታከህ እንደምታደርገው ሁሉ የዚህም ቅዳሜ ምሽት ዝግጅታችን የፊታችን ማክሰኞ የሚከበረውን የአውሮፓውያን ገና አስታኮ ለየት ያለ እንደሚሆን በመግቢያዬ ጠቆም አድርጌያለሁ። ታዲያ ባለቤት ሲናገር ደርዝ ይኖረዋልና ለምን አታስተዋውቀንም? ምንድን ነው ለዛሬ የምሽት ያዘጋጀኸው? አመሰግናለሁ አሉላ። ቀደም ብለህ እንዳልከው ፊታችን ማክሰኞ የገና በዓል ነው። ይኸው እንደምታየው እንግዲህ በበዓሉ ምክንያት መብራቶች ተንቦግብገዋል በከተማው። እንደምታውቀው ደግሞ ገበያው ደርቷል። ሀገራችን መቼም በግ በሬ፣ አዎ ጃይንት ጎራ ብዬ ነበር እንደዛ እንደዛ ነገር ባይኖሩም፣ ጭሱ ምን ዳቦ ጋገራው ምናምን የገና በዓል ባይመስልም፣ በአጠቃላይ ግን ገበያው ያው ትርምስምስ ብሏል። በነገራችን ላይ እንዴ ነው ሾፒንግ ጨረስክ? እንዲ አንተ ገበያ ወተህ ነበር። ገበያ እንደምንም ጨርሻለሁ። በስራ ሰዓታት መደራረብ ምክንያት ብዙ ጊዜ ወደ መጨረሻው ድረስ ይገፋ ነበር። ዘንድሮ ተሳክቶልኝ ቀደም ብዬ አጠናቅቄያለሁ። እንዳንተ ያላለቀላቸው ካገኘሁኝ ትንሽ ልንቀባር ተዘጋጅቻለሁ። ከጨረስክ በጣም የሚገርም ነው። እኔ ይሄም ፕሮግራም እንደጨረስን ነው ከዚህ ከስቱዲዮ እንደወጣን በቀጥታ ወደ ገበያ ነው የምበራው። ወደ ሙዚቃችን እንመለስና እንዳልከው ያው የዓመት በዓል ነው። በዛሬው ፕሮግራም ለሙዚቃ ቀን አድማጮች ይዤ የቀረብኩት ዓመት በዓሉን የሚያበስሩ የገና ዜማዎችን ነው ይዤ የቀረብኩት። በዚህ አጋጣሚ ስቱዲዮ ካገኘሁ ዘንድ መቼም ገና ስናከብር ሁላችንም እያንዳንዳችን የራሳችን የምንወዳቸው ዜማዎች ይኖራሉ። ያንተን ዜማ ጠይቃለሁኝ ምርጫ እንዳለህ መጀመሪያ ግን ዓመት በዓል በመጣ የሚወጣ ቁጥር ሁልጊዜ የምጫወተው የማደምጠው ዜማ አለ። የጃን ሌነን ዚስ ክሪስመስ የሚለው ዜማ ግጥሞቹ እንደሰማሃቸው የዓመት በዓል ነገርም ቢሆን ልብ የሚነኩ ግጥሞች ናቸው፣ እና ይህንን ዜማ ዝም ብዬ ባዘቦትም ቀን አደምጠዋለሁኝና መጀመሪያ ለአድማጮቻችን ይህንን በጣም የምወደውን ዜማ ካጫወትን በኋላ ወደ አንተ ምርጫ እመጣለሁ። So this አሉላ እንግዲህ ዜማው ይሄ ነው። ጃን ሌነን የተጫወተው ዜማ ነው። ይሄ ዜማ በጣም ቀደም ብዬ እንደነገርኩ፣ በጣም ደስ የሚለው ዜማ ነው። በዓለም ላይ ሰላም እንዲሰፍን፣ የዓለም ሕዝቦች በሰላም እንዲኖሩ፣ ያለምን ችግርና ያለምን ብጥብጥ አለማችን የሰላም ምድር እንድትሆን ነው እንትን የሚለውና ለዚህ ነው ዜማውን የምወደው። ገሩም ዜማ ነው። ምርጫ ደስ የብዙዎች ምርጫም ይመስለኛል። ለምን እንደወደድከው ምናልባት ብዙ ማብራሪያ ላይ ያስፈልግህ ይችላል። ዜማው የማን እንደሆነ ያላወቁ እንኳን ደጋግሞ ሰምተውት ከሆነ ቶሎ ፈጥኖ የሚለዩት ይመስለኛል። ትክክል። እንደውም አሁን ራሱ ይህን ዜማ እያዳመጥን ፕሮዲውሰራችንን ንጉሱን ጠይቄው ነበር። ያንተስ የዜማ ምርጫ ምንድን ነው ስለው፣ እንዲህ ይህንኑ ዜማን እንደውም ቀደም ከኝ መረጥክብኝ ብሎኛል። እንግዲህ እንዳልከው ከዚሁ ታይተዋል። እዚህ እኛው በእኛው አካባቢ እንኳ በጣም ተወዳጅ ነው ማለት ነው። እና እኔን አሰማሁኝ እስቲ፣ ለማጠቃለያ ለመስራት ከስቱዲዮ ወጣ ትላለና ከመውጣት በፊት እስቲ ያንተን ምርጫ ልጠይቅህ። አመሰግናለሁ። ደስ እንደ ብዙዎች ሁሉ፣ እንግዲህ በሮማ ሲኖሩ እንደ ሮማውያን እንደሚባለው፣ የሙዚቃው ስሜት፣ የምታያቸው ትዕይንቶች፣ የምንሄድበት ቦታ፣ ሌላ ቀርቶ ቅዝቃዜው የሚናፍቅህ ይመስላል ገና በመጣ ቁጥር እኛ ሀገር መስከረም ሲጠባ እንደምንለው የገና ሰሞን የበረዶ ዘንድሮ ብዙ አልተሳካልንም፣ አካባቢያችን ብዙ በረዶ አልጣለም። ገና ሰማይ ምድሩን ያንቆጠቆጠ እስኪመስል ድረስ አካባቢያችንን ይቀይራል። እንዳልኩህ የብርዱ ስሜት ሳይቀር እንዲያጓጓ የሚያደርግ ምናልባትም ብዙዎች በተለያዩ የመገበያያ ስፍራዎች ሲሄዱ ግዙፍ መደብሮች ውስጥ የሚሰሙት ብዙ ጊዜ የሚሰማ ነገር ግን ፈጥኖ ያን ስሜት የሚያመጣልኝ ኤንዲ ዊሊያምስ የሚጫወተው ኤድ ሞስት ወንደርፉል ታይም ኦፍ ደ ዬር የሚለው ዜማ ነው። አንተን እያወራ ሙዚቃ It's the most wonderful time of the year. With the kids jingle, belling, and everyone telling you be of good cheer. It's the most wonderful time of the year. It's the hap happiest season. those holiday greetings and gay happy meetings when friends come to call it's the happiest season of all there'll be parties for hosting marshmallows for toasting and caroling out in the snow there'll be scary ghost stories and tales of the glories of christmases long long ago it's the most wonderful time of the year. There'll be much mistletoeing and hearts will be glowing when loved ones are near. It's the most wonderful time. Scary ghost stories and tales of the glories of Christmases long, long ago. It's the most wonderful time of the year. There'll be much mistletoeing and hearts will be glowing when loved ones are near. It's the most wonderful time. Yes, the most wonderful time. Oh, the most wonderful time of the year! Wow! Wow! Wow! Wow! Wow! Wow! አሉላ በጣም አሪፍ ምርጫ ነው የመረጥክልን፣ ይህንን ዜማ። በነገራችን ላይ የዓመት በዓል በመጣ ሰዓት፣ በየዓመቱ፣ በየሱቆቹ፣ በተለያዩ ቦታዎች፣ በሆስፒታል እንኳ ዝም ብለህ ዶክተርህን ቀጠሮ ይዘህ እየጠበቅ እያለ በየቦታው የሚሰማ ዜማ ነው። እንዴት ከዜማው ጋር ልትተዋወቅ ቻል? እንዳልከው ሁሉ ቦታ በግድ እየጠበቀኝ ይመስላል። ደግሞ የዓመቱ ምርጥ ጊዜ ይላል ራሱ በዜማው። በነገራችን ላይ ደስ እንዲ ዊሊያምስ ብቻ ሳይሆን በርካታ ድምፃውያን ይሄን ዘፈን በተለያየ ጊዜ ተጫውተውታል ና የብዙዎች የሆነም ይመስለኛል እንደው የመጣፈጡን ደስ የማለቱን ያህል አልተቆጥብም፣ ብዙዎች ተጫውተውታልና እና ቀድሞ የሚጠብቀን ነው። ሄድንበት ቦታ ሁሉ ገና መሆኑን ከረሳንም በግድ የሚያስታውስ ይመስላል። ትክክል። አሁን ከስቱዲዮ እንደወጣሁ እንዳልኩ ወደ ሱቅ ጎራ አላለሁኝ፣ እንደማደምጠው እርግጠኛ ነኝ። አሉላ ለምርጫ በጣም እናመሰግናለን። ብዙም አልያዝህ እዚህ ለፕሮግራሙ ለመዝጋት ተመልሰ ስለምትመጣ በኋላ እንግዲህ እንገናኛለን። አመሰግናለሁ አሉላ። I want for Christmas is you. it's Justin Brian McNight Vince Gill Christmas you and me It's 7 o'clock and I'm on my way Eating up mile down this highway Say that you're away from me The light of the Christmas tree Tell the first thing that I'ma do Squeezing and kissing you under the mistletoe, girl, I've been missing you so. This is the first holiday we'll spend every night. I pray that it never ends. Feels like meant to be when I have you next to me. Can't wait to. Place in this world, I'd rather be. Cause you're the only present that I need. The perfect combination is Christmas, you and me. The perfect combination It's Christmas, you. It's 11 o'clock and I'm almost home. I'm just calling to let you know, leave on the light for me. It soon will make us so week. And I saw Santa's on his way. I saw Rudolph pulling the sleigh down and blitzing too. And he's got some presents for you. This is the first holiday we we'll spend every night. I pray that it never ends like meant to be when I have you next to me Can we do have you to myself Cause I need you and no one else There's no place in this world I'd rather be Cause you're the only present that I need The perfect combination It's Christmas you combination is Christmas you. I hear sleigh bells ringing, carolers singing, smell the turkey that grandma's bringing. I see children playing in the snow. It's Christmas time and I know well that when I see you, I just might That I can't wait to have you to myself Cause I need you, no one else There's no place in this world I'd rather be, be. See, you're the only present that I need The perfect combination It's Christmas, you and me Ooh, the perfect combination It's Christmas, you Combination. It's a It's Christmas moon. It's beginning to look a lot like Christmas everywhere you go. Take a look at the five and ten. It's glistening once again with candy canes and silver lanes that glow. It's beginning to look a lot like like Christmas, toys in every store, but the prettiest sight to see is the holly that will be on your own front door. A pair of Hopalong boots and a pistol that shoots is the wish of Barney and Ben. Dolls that'll talk and we'll go for a walk is the hope of Janice and Jen. Mom and Dad can hardly wait for school to start again. It's beginning to look a lot like Christmas. Everywhere you go, there's a tree in the Grand Hotel, one in the park as well. It's the sturdy kind that doesn't mind the snow. It's beginning to look a lot like Christmas soon the bells will start and the thing that will make them ring is the carol that you sing right within your The prettiest sight to see is the holly that will be. ኢት ሉክስ ላይክ ክሪስመስ የተሰኘውን የማይክል ቡብሌን ዜማ ነበር ያደመጥነው። ከማይክል ቀደም ብለን ያደመጥነው ደግሞ የብራይን መክናይት እና የቪንስ ጊል ክሪስመርስ ዩ ኤን ሚ የተሰኘውን ዜማቸውን ነበር። በመቀጠል የምናደምጠው ደግሞ ሜሪ ክሪስመርስ ዳርሊንግ የተሰኘውን ቦይስ ቱ ሜን የሚጫወቱትን ዜማ ይሆናል። But I still have one wish to make A special one for you Tree would shine bright in their eyes, reflecting the love all around. This year there's no one to open the gifts, no reason for trimming the tree. And just as a tear made its way to the floor, she heard voices outside don't ሜሪ ክሪስመስ ዊዝ ላቭ የተሰኘውን የክላይ አይከደም ዜማ ነበር ያደመጥነው። የተከበራቸው የሙዚቃ ቀና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁን ስለቆያችሁ እያመሰገብኩኝ ታችን ማክሰኞ የሚከበረውን የአውሮፓያን የገና በዓል ለምታከቡ በመላው ዓለም ለምትገኙ አድማጮቻችን በሙሉ መልካም የገና በዓል ሜሪ ክሪስመርስ፣ እያልኩኝ የምሰናበታችሁ ሰሊን ዲዮን ዚስ ኢዝ ክሪስመርስ እያለች በምትጫወተው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። And what have you done? Another year over, a new one just begun, and so this is Christmas. የማጠቃለያ ዜና እናሰማለን አድማጮች። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው የፕሬዚዳንቱ ቤተ መንግሥት አጠገብ የደረሱ ፍንዳታዎች አንድ ታዋቂ ጋዜጠኛን ጨምሮ 15 ሰዎች መግደላቸው ታወቀ። ሁለተኛው ፍንዳታው በምን ምክንያት እንደደረሰ አልታወቀም። ከአልቃይዳ ጋር ትስስርና ግንኙነት ያለው አሸባሪው አልሻባብ በሁለቱም ጥቃቶች ኃላፊውና ተጠያቂው እኔ ነኝ ይላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፌዴራሉን ጠቅላይ በጅሮንድ ወይም ብሔራዊ ባንክ ሊቀመንበር ከስራ ለማሰናበት ማቀዳቸውን ብሉምበርግ ዘገበ። ዋይት ሀውስም ሆነ ብሔራዊ ባንክ ግን በጉዳዩ ላይ አስተያየት ለመስጠት አልፈለጉም። በዳቹ ተወላጅ በጦረተኛው ፓትሪክ ካማኤርት የሚመራው የተባበሩት መንግስታት ድርጅት ተቆጣጣሪ ቡድን የመን ገባ። ምክንያት ሆዴዳ ውስጥ አዲስ የተደረሰውንና በውል ያልጸናውን የተኩስ አቁም ስምምነት ለመቆጣጠር የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ ሀያ አምስት ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። የአውሮፓውያን የገና በዓል ለምታከብረው አድማጮቻችን መልካም የገና በዓል ያስተናገድ ኳቸኋሉ። አከበደ ፕሮግራም አቀናባሪ ንጉሱ ታምሬ ጋር ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ሰላም ደናደሩ